ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ሄኖክ ሰማግዘር ነኝ። ከረፍት ተመልሻለሁ። እንዴት ሰነበታችሁ? ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት ያካተትናቸውን ጉዳዮች በአጭሩ የሰማያዊ ፓርቲ ልሳን የነበረው የነገረ ኢትዮጵያ አዘጋጅ የነበረው ጌታቸው ሽፈራው ለአቃቢ ሕግ በቀረበበት የሽብር ወንጀል መሳተፍ ክስ የመቃወሚያ መከላከያውን ለፍርድ ቤት በዛሬው ዕለት አቅርቧል። ከአለመናገር ደጃዝማችነት ይቀራል ሲባል ሰምታችኋል። የመናገርን ጥቅም የተመለከተ አንድ ዘገባም አሰናድተናል። በተፈጥሯቸው ለብቻ ሆኖ ማጥናትን እንዲሁም ራሳቸውን ከራሳቸው ጋር ለማወያየት ረጅም ጊዜን ይፈልጋሉ። ከቡድን ጋር ሆኖ ማጥናትን በፍጹም አይሹም። ራሳቸውን ወደ መሬት አቀርቅረው መፍታት ያለባቸውን ውስብስብ ነገር ደጋግመው ያስባሉ። በዚህ ላይ ዘገባ ይኖረናል። በምርጫ ዘጠና ሰባት ወቅት ትልቁ የተቃዋሚ የፖለቲካ ፓርቲ እንደነበረ የሚነገረው መያድ አዲስ መሪ መርጧል። አሁን የተበታተነውን በየቦታው የተበታተኑትን የመላው ኢትዮጵያ አንድነት ድርጅት ደጋፊዎችና አባላት አንድ ላይ ተሰባስበው ጠንክረው ድርጅታችንን ወደ ከፍተኛ ጥንካሬ ወደ ነበረበት ወደነበረበት ዘጠና ሰባት ያደርሱታል ብዬ ስለምገምት፣ በዚህ ላይ በከፍተኛ ደረጃ ሰራሉ ብዬ ገምታለሁ። የድርጅቱ አዲስ ሊቀመንበር ዶክተር በዛብህ ደምሴ በድርጅቱ የተከሰቱ ልዩነቶችና መከፋፈልም በአንድነት ለማጠናከር እንደሚሰሩ ገልጸዋል። ዝርዝሩን ይዘናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በያኔው ተፎካካሪያቸው ባራክ ኦባማ መሸነፋቸውን ተቀብለው የምርጫ ዘመናቸውን ባበቁ ልክ በስምንት አመቱ በ 2006 ዓ ም ፕሬዝዳንታዊ ምርጫ የዲሞክራቲክ ፓርቲ ተወካይ ሆነው መቅረባቸውን ትላንት ማታ ብሮክሊን ኒውዮርክ ውስጥ አረጋግጠዋል። ሂላሪ ክሊንተን ከቬርሞንቱ ሴናተር በርኒ ሳንደርስ ያልተጠበቀውን ጠንካራ ፈተና ለወራት ተቋቁሞ ከቆዩ በኋላ ትላንት ማታ የዲሞክራቲክ ፓርቲያቸውን እጩነት ለማግኘት በተካሄደው ቅድመ ምርጫ ማሸነፋቸው John, i will join. tuesday night thanks to you we've reached a milestone it's the first time ምስጋና ይድረሳችሁና እነሆ በሀገራችን ታሪክ ለመጀመሪያ ጊዜ ሴት የዩናይትድ ስቴትስ ፕሬዚዳንት የአንድ አብይ ፓርቲ እጩ በመሆን ከፍተኛ ድል አስመዝግበናል ብለዋል። የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በፕሬዝዳንታዊ ምርጫው የዲሞክራቲክ ፓርቲያቸውን ውክልና ለማግኘት ያላቸውን አስፈላጊውን ለተወካዮች ቁጥር ያለፉት በኒውጀርሲ የተካሄደው ቅድመ ምርጫ ውጤት ይፋ ከመደረጉ በርካታ ሰዓታት አስቀድሞ ነው። በትላንቱ ታላቁ የማክሰኞ ቅድመ ምርጫ ኒው ጀርሲን ጨምሮ የስድስት ክፍለ ግዛቶች መራጮች ድምፅ ሰጥተዋል። ክሊንተን በዚሁ የድል ንግግራቸው ወቅት ራሳቸውን ዲሞክራሲያዊ ሶሻሊስት ሲሉ የጠሩትን ዋና ተቀናቃኛቸውን በርኒ ሳንደርስን ላካሄዱት ጠንካራ የምርጫ ዘመቻ እንኳን ደስ ያሉ ብለዋል። ወደ ቤጂንግ ቻይና በሌላ ዜና ስናመራ ወደ ቤጂንግ ያመራ የነበረ የግብጽ አየር መንገድ አውሮፕላን ውስጥ ቦምብ ተገጥሟል የሚል ማስጠንቀቂያ በመድረሱ ዛሬ ማለዳ ኡዝቤኪስታን ላይ አውሮፕላኑ በአስቸኳይ እንዲያርፍ ተደርጎ ነበር። ነገር ግን የደረሰው ማስጠንቀቂያ የውሸት መሆኑ በመረጋገጡ አሁን ጉዞውን ለመቀጠል እየተዘጋጀ ነው ሲሉ አንድ ባለስልጣን ተናግረዋል። ከፓሪስ ወደ ካይሮ ይበር የነበረው የግብጽ አየር መንገድ አውሮፕላን ባለፈው ወር በሜዲትራንያን ባህር ላይ ወድቆ ከተከሰከሰ ወዲህ የግብጽ የአውሮፕላኖች የቦምብ ዘመቻ ወይም ዛቻ ሲደርስባቸው ቆይቷል። ነገር ግን ሁሉም የውሸት ዛቻዎች ሆነው ተገኝተዋል። በመጨረሻም ሱዳን ሰዎችን ህገወጥ በሆነ መንገድ ወደ ኢጣሊያ የማሸጋገር መረብን በማስተባበር የሚጠረጠር አንድ ሰውን እንዳሰረች የኢጣሊያ ፖሊሶች ዛሬ ተናግረዋል። የማነ ይድጎ መርድ የተባለ የሰላሳ አምስት እድሜ ያለው ኤርትራዊ ወጣት ነው። ባለፈው ወር ማብቂያ ላይ ካርቱም ውስጥ እንደታሰረ የታወቀው አድማጮች፣ ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አራጋው አብረን ካድማ ስንሻገር እንላችኋለን። ክሮስ ወደ ምሽቱ ቀዳሚ የጋቢና ዝርዝር ስናልፍ የሰማያዊ ፓርቲ ልሳን የነገረ ኢትዮጵያ አዘጋጅ የነበረው ጌታቸው ሽፈራው ለአቃቢ ሕግ ባቀረበበት የሽብር በሽብር ወንጀል የመሳተፍ ክስ መቃወሚያ ለፍርድ ቤት አቅርቧል። የአቃቢ ሕግን ምላሽ ለመቀበል ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል፣ ይለናል መለስካቸው አመሀ ከአዲስ አበባ ደረሰን ዘገባ። ነገረ ኢትዮጵያ በተሰኘው የሰማያዊ ፓርቲ ልሳን በዋና አዘጋጅነት ሲሰራ የቆየው ጌታቸው ሽፈራው አቃቢ ሕግ የመሰረተበትን የሽብር ወንጀል ክስ መቃወሚያ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት አሥራ አራተኛ ወንጀል ችሎት በጽሑፍ አቅርቧል። የአቶ ጌታቸው የክስ መቃወሚያ ማመልከቻ ሦስት መሠረታዊ ነጥቦች ናቸው ያላቸውን ይዟል። የተከሳሹ የክስ መቃወሚያ ማመልከቻ እንደሚለው ከሆነ አቃቤ ሕግ ባቀረበው ክስ ተጥሷል በሚል የገለጸው የወንጀል ሕግ ድንጋጌና የሰጠው ዝርዝር የማይጣጣም ነው። ይህም ማለት በወንጀል ጉዳይ በሚቀርብ ክስ ስለ ወንጀሉና ስለ ወንጀሉ ሁኔታ የሚሰጠው ዝርዝር ወንጀለኛው የፈጸመውን ተግባር ወንጀል ከሚያደርገው ሕግ አነጋገር ጋር በጣም የተቀራረበ መሆን አለበት። እንደ አቶ ጌታቸው ሸፈራው የክስ መቃወሚያ የአቃቤ ሕግ ክስ ይህን አስገዳጅ የሕግ ድንጋጌ አያሟላም። ስለሆነም ክሱ እንዲሰረዝለት ለፍርድ ቤቱ አመልክቷል። ሁለተኛው የተከሳሽ መቃወሚያ ነጥብ ደግሞ የህጋዊነትን መርህ መሰረት በማድረግ የቀረበ መቃወሚያ እንደሆነ ከማመልከቻው መገንዘብ ይቻላል። እንደ ማመልከቻው ሙግት ከሆነ አንድ ድርጊት ወንጀል ነው ሊባልና ሊያስቀጣ የሚችለው በቅድሚያ ድርጊቱ እንዳይደረግ በህግ የተከለከለ ወይንም እንዲደረግ የታዘዘ እንደሆነና ተከሳሹ ሆን ብሎ ወይንም በሚያስቀጣ ቸልተኝነት እንዳይደረግ የተከለከለውን ያደረገ ወይም እንዲደረግ የታዘዘውን ያላደረገ መሆኑ ሊገለጽ ይገባል ይላል። የአቃቢ ሕግ የክስ ማመልከቻ ይህን በግልጽ የሚጻረር በመሆኑ የቀረበብኝ ክስ እንዲሰረዝልኝ ሲል አቶ ጌታቸው አመልክተዋል። በመጨረሻውም በአቃቢ ሕግ የክስ ማመልከቻ ላይ ግልጽ ያልሆኑ ነጥቦች ናቸው ያላቸውን ዘርዝረዋል። የተከሰሰበትን ወንጀል ለይቶ አውቆ መልስ ለመስጠት እንዲችልም የጊዜ የቦታና ሌሎች ዝርዝር ሁኔታዎችን አቃቢ ሕግ አሟልቶ እንዲያቀርብ ያ ካልሆነ ደግሞ ክሱ ተሰርዞ በነጻ እንዲሰናበት አመልክቷል። ፍርድ ቤቱ ማመልከቻውን ተቀብሎ አቃቤ ሕግ መልሱን እንዲያቀርብ ለሰኔ 15 ቀን 2008 ዓ ም ተለዋጅ ቀጠሮ ሰጥቷል። አቃቤ ሕግ ጌታቸው ሽፈራውን ግንቦት ሰባት ተብሎ ከሚጠራው የሽብር ቡድን አመራሮች ጋር በፌስቡክና በስልክ ግንኙነት በመፍጠር የተለያዩ መረጃዎችን በማስተላለፍ የሽብር ወንጀል ፈጽመዋል በሚል ቀደም ሲል ክስ እንደመሠረተበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ አምስት ስድስተኛ ሲምቦል ሬይት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15 580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ60 80 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ አት ቪኦኤ አማሐሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። ተናገሩ። ራሳችሁን ወደ መድረክ አውጡ። ከአሜሪካ ማህበረሰብ ራስን መግለጽ ጥቅሙ ምን ያህል እንደሆነ እንማር ይላል። ቀጣዩ ዘገባ ምናልባት ላይናፋር ሰዎች ስለ ራስ መናገር ይከብድ ይሆናል። የስነ ልቦና ተመራማሪዋ ሱዛን ኬን ስለ ራሳዊ ገለጻ መናገር ባትችልም ለመሰሎቿ ያላቸውን በሰዎች ፊት መግለጽ ለማይችሉት ተሟጋች ሆና አቀርባለች። እንደ አውሮፓውያን ዘመን አቆጣጠር በ2012 ባሳተመችው መናገር ስኬት እንደሆነ በመግለጽ አስቀምጣለች። ኬን በመጽሐፉ አዳጊ ወጣቶችን አላማ በማድረግ ከዝምታ ይላቀቁ ዘንድ መፍትሄ ያለችውን በማስተማር ላይ ትገኛለች። የኬን መጽሐፍ አላማ ወላጆችና አስተማሪዎች ራስን መግለጽ ሚስጥራዊ ኃይል እንደሆነ እንዲገነዘቡና አዳጊ ወጣቶቹን በተሻለ ራሳቸውን ሰዎች ፊት ማስተዋወቅ እንዲችሉ የሚረዳ ነው። ፋይዛ ኤል መስሬ የዘገበችውን መስታወት አረጋው ታቀርበዋለች። ራሳቸውም መግለጽ የማይችሉ ልጆች አይናፋር ናቸው ማለት አንችልም። እንደውም የማህበረሰቡን በጎ ጎንም ሆነ ደካማ ጎን መመልከት የሚችሉ ንቁ ሰዎች ናቸው። ነገር ግን በአብዛኛው ለብቻቸው መሆን የሚያስደስታቸው፣ ፀጥ ያለ ስራን የሚመርጡ ወይንም ከአንድ ጓደኛ ጋር ብቻ መሆን የሚመቻቸው ናቸው። ሱዛን ኬን እንደምትለው በዚህ ጊዜ ነው ኃይላቸው የሚበረታው። እንደ እነዚህ አይነት ልጆች የሰዎች ንግግር የበዛበት ቦታ ወይም የሰዎች ንግግር መሀል ለረዥም ጊዜ መቆየት አይችሉም ብቸኝነት የሚወዱ ሰዎችን ግርግር ካለበት ድግስ መሀል ብንተዋቸው ምናልባትም ከሁለት ሰዓት በኋላ ያሉበት ቦታ ሰልችቷቸው ለብቻቸው በቤታቸው በነጻነት የሚመቻቸውን ልብስ ለብሰው እንደፈለጋቸው መሆንን ሲመኙ እናገኛቸዋለን። በቀላሉ መግባባት የሚችሉና የሰዎች ግርግር የማይረብሻቸው ሰዎች ጫጫታ በበዛበት ቦታ እንደውም ከሌላ ቀን በሞቀ ሁኔታ ቀኑን ሲያስተናግዱት እናያለን። እኚዎቹ የግርግሩ ሰዓት እንዲራዘምላቸው ከፍተኛ ፍላጎትም አላቸው። የሰው ልጅ የሰውነት እንቅስቃሴ ከአእምሮ ጋር ምን ያህል የተያያዘ እንደሆነ ከዚህ መገንዘብ እንችላለን። በሀገራችን ካለመናገር ደጃዝማችነት ይቀራል እንደሚሉ፣ በሰዎች ፊት ራሳቸውን ከመጠን በላይ መግለጽ የሚችሉትን ከማይችሉት ጋር በማወዳደር የሚችሉት በህይወታቸው የተሳካላቸው ናቸው ብሎ መደምደም ይከብዳል። በዙሪያ ያሉትን ስትመለከት ስለ ስራቸው የማያወሩ ነገር ግን በማህበረሰብ ውስጥ ከፍተኛ እንቅስቃሴን የሚያደርጉ ናቸው። እንደ ምሳሌ ብንወስድ ከዓለማችን ቁንጮ ሀብታሞች መካከል ቢል ጌትስ፣ የታዋቂው የሄሪ ፖተር ፊልምና መጽሐፍ ደራሲ ብሪታናዊቷ ጄኬ ሮሊንግ፣ እንዲሁም አሜሪካዊው የህፃናት መጽሐፍ ደራሲ ዶክተር ሱስ ለዓለማችን ትልቅ ሚናን እየተጫወቱ ካሉ ሰዎች መካከል ከብዙዎቹ ጥቂቶቹ ናቸው። ስለ ስራቸው ብዙ መናገር የማይችሉ ነገር ግን በየሙያቸው ከራሳቸው አልፈው ለሌሎች የደረሱ ግለሰቦች በርካታ ናቸው። እኚህን ሰዎች በማየትና እንደ ሞዴል በማስቀመጥ እንደነሱ ራስን መግለጽ አለመቻል ከስኬት አያግድም ማለት አንችልም። ዘመኑ ራስን በመግለጽ ላይ የተመሰረተ በመሆኑ በተለይም ሕፃናትና አዳጊ ወጣቶች ራሳቸውን እንዴት መግለጽ እንዳለባቸው መንገዱን ልናሳያቸው ይገባል። እንደ ኬን አገላለጽ ራሳቸውን ለሌሎች በመግለጽ ረገድ አሜሪካውያን ከሌሎች ሀገር ሰዎች የተሻሉ ናቸው። ራስን መግለጽ አለመቻል ምክንያቱ ምን እንደሆነ ለማረጋገጥ ኬይን በመቶዎች የሚቆጠሩ አዳጊ ወጣቶችን፣ ወላጆችንና አስተማሪዎችን አነጋግራ ነበር። የተረዳችው ነገር ቢኖር ራስን ያለመግለጽ የብቃት ማነስ መገለጫ እንዳልሆነ ነው። በተለይም በአስተዳደራዊ ስራ ላይ እኒህ ሰዎች ቢሰማሩ ስኬታማ እንደሆኑ ልታረጋግጥ ችላለች ኬይን በመጽሐፏ ለወላጆችና ለአስተማሪዎች ግልጽ የሆንላቸው ዘንድ ራስን አለመግለጽና ከሰዎች ጋር ብዙ የመግባባት ብቃታቸው ከደጅ ይልቅ ቤት ለመሆን ፍላጎት እንዳላቸውና በአጠቃላይ ስሜታቸው እንዳይጎዳ እንዴት መጠንቀቅ እንደሚገባ ለመግለጽ ሞክራለች። ለብቻቸው መሆን በሚፈልጉበት ሰዓት ጊዜ መስጠት እንደሚያስፈልግም አበክራ ተናግራለች። ንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንን በተፈጥሯቸው ለብቻ ሆኖ ማጥናትን እንዲሁም ራሳቸውን ከራሳቸው ጋር ለማወያየት ረጅም ጊዜን ይፈልጋሉ። ከቡድን ጋር ሆኖ ማጥናትን በፍጹም አይሹም። ራሳቸውን ወደ መሬት አቀርቅረው መፍታት ያለባቸውን ውስብስብ ነገር ደጋግመው ያስባሉ። ራስን መግለጽ ከማይችሉት ከሚችሉት ጋር አብረው መጓዝ ይችሉ ዘንድ አስተማሪዎች ታላቅ ጥንቃቄ ቢያደርጉ የተሻለ ይሆናል። ማን ምን አይነት ተሳትፎ ቢያደርግ የተሻለ ስኬታማ ይሆናል የሚለውን ለይተው ማወቅ አለባቸው። ከይን እንዳለችው አስተማሪዎች ለእያንዳንዱ ተማሪ የመናገር እድልን በመስጠት በሰዎች መካከል መናገር እንዲችሉ ቀስ በቀስ ማስተማር ይቻላል። ሲምፕል ት ኦፍ የማሰቢያ ጊዜን ለተማሪዎች መስጠት በተለይም ራሳቸውን መግለጽ ለማይችሉት በጣም አስፈላጊ ነው። ከመናገራቸው በፊት ደጋግመው ማሰቡን ይሻሉና። ሱዛን ኬን ኳይት ፓወር ዘ ሴክሬት ስትሪንግስ ኦፍ ኢንትሮቨርትስ ከሚለው መጽሐፏ እንዲረዱላት የምትፈልገው ራስን መግለጽ አለመቻል በአንድ ጀንበር መለወጥ የማይቻል ነገር ቢሆንም በጊዜ ሂደት የተሻለ ስለራሳቸው ራሳቸው ግልጽ እንዲሆኑ ማድረግ ይቻላል። ስሜ ልንገራችሁ ስሜ ልንገራችሁ ስሚ ማነው? ካምፒና ቢኦኤ የጋቢና ጉዞ ይቀጥላል። አሁን እዚህ በጋቢና ዲጄ ፋትሱ እናሳፍረናል ሳፍረናል ዲጄያችን ነው። ምን ሙዚቃ ይዛል? እንግዲህ አሌክስ ና ጎሳይን ታውቃቸው ነበረ። ከነሱ አልበም ላይ ኢቫንጋሊ ከሚለው አልበም ላይ የአለማየሁ የአለማየሁ ሄርፖ ተመቸሽ የሚለውን አፍሪካን ቢት ያለው ሙዚቃን ጋብዛቸው። የተመረጡት የመላው ኢትዮጵያ አንድነት ድርጅት መኢአድ ሊቀመንበር በድርጅታቸው የተፈጠረውን መከፋፈል በማስታረቅ አንድነቱን ለማጠናከር እንደሚሰሩ አስታወቁ። ዶክተር በዛብህ ደምሴ በዛሬው እለት በአዲስ አበባ የፓርቲው ምርጫ ከተካሄደ በኋላ ባሰሙት ንግግር የድርጅቱ አንድነት አትኩሯቸውን እንደሚሆን ገልጸዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል። ከፕሮፌሰር አስራት ወልደየስ የአመራር ዘመን እስከ ቅንጅት ምስረታ ከ97ቱ ምርጫ እስከ ውዝግቡ ማግስት በአባላቱ ብዛት የሚመራ በጥንካሬ የተጓዘ ዋነኛ ፓርቲ ነበር መያድ ከ1.2 ሚሊዮን ከፋይ አባላቱ ጋር። ይህ ደግሞ የተለያዩ ተንታኞች እምነት የግምገማቸውን ማጠቃለያ ነው። መሬትን ያንቀጠቀጠ ፓርቲ ነበር ብለዋል፣ አንድ የአዲስ አበባ ዩኒቨርሲቲ ምሁር ስለ ቀደመው ጥንካሬው ሲናገሩ። ዛሬ መያድ በቀደመው ጥንካሬው በያኔው አቋሙ ላይ አይደለም። አወዛጋቢውን የ1997 ምርጫ ተከትለው የመጡት የቀጠሉት ዓመታት ሁሉ ፓርቲው እየተዳከመ በውዝግብም እየተቸገረ የመጣባቸው ናቸው። ሰሞኑን በተካሄደው ጠቅላላ ጉባኤ ሊቀመንበር ሆነው የተመረጡት ዶክተር በዛብህ ደምሴም እነዚህ ችግሮች መኖራቸውን ይቀበላሉ። በዚህ የኃላፊነት ዘመናቸው ቅድሚያ የሚሰጡት ተግባርም ችግሮቹን መፍታት መሆኑን ለአሜሪካ ድምፅ አብራርተዋል። የተዳከመውን የመላው ኢትዮጵያ አንድነት ድርጅት ጠንካራ እንዲሆን አባላቱ በአሁኑ ጉባኤ ያሳዩትን ጥንካሬ በራሳቸው አቅም በራሳቸው ገንዘብ ማንንም ሳያስቸግሩ ተሰባስበው ገንዘብ አውጥተው አዲስ አበባ ውስጥ ያሉት አመራሮች ያደረጉት አስተዋጽኦ ከፍተኛ ስለሆነ ለዚህ ሊመሰገኑ ይገባል። ሌላው በእኔ እምነት አሁን የተበታተነውን በየቦታው የተበታተኑትን የመላው ኢትዮጵያ አንድነት ድርጅት ደጋፊዎችና አባላት አንድ ላይ ተሰባስበው ጠንክረው ድርጅታችንን ወደ ከፍተኛ ጥንካሬ ወደ ነበረበት ዘጠና ሰባት ያደርሱታል ብዬ ስለምገምት በዚህ ላይ በከፍተኛ ደረጃ ሰራሉ ብዬ ገምታለሁ። መእያድ በነበረው ጥንካሬው ያልቀጠለው በውስጣዊና በውጫዊ ምክንያቶች እንደሆነም ዶክተር በዛብህ ተናግረዋል። አንድ ሰርጎ ገብቶ ገቦች ገብተውበት ሌላው ደግሞ ያለው መንግስት እንደምታውቀው ጠንካራ ተቋሚ አይፈልግም። የመላው ኢትዮጵያ አንድነት ድርጅት ጠንካራና መሰረት በየቦታው ግራስሩት ያለው መሆኑን ስለሚያውቅ መንግስትም ከፍተኛ ተጽዕኖ ስለሚያደርግበት በዛ ምክንያት ነው ተዳክሞ አሁን በዚህ ሁኔታ ያለው። ነገር ግን በእኔ እምነት ወደፊት የተሳ የተሻለ ይህንን የመላው ኢትዮጵያ አንድነት ድርጅትን እናያለን ብዬ ተስፋ አደርጋለሁ። ይህን ጥያቄ አነሳሁት ለምንድን ነው ጠቅላላ ጉባኤያችሁ፣ አሁን የተካሄደው ጠቅላላ ጉባኤ አመራሮችን ከመምረጥ በተጨማሪ በዚህ የድርጅቱ የውስጥ ጉዳይ ላይ ወይም ድርጅቱ መዳከሙን በተመለከተስ ያካሄደው ውይይት አለ ወይም ምን ያስቀመጠው አቅጣጫ አለ? እንዴትስ ነው ከዚህ በኋላ የምትንቀሳቀሱት ለማለት ነው። አሁን ቅድም እንደጠቀስኩት ተደርጎ የነበረው ጉባኤ በእውነቱ ለተመረጡት ሰዎች ፕሬዚዳንቱም ሆነ ለስራ አስፈጻሚ ኮሚቴ ድርጅቱን የተሻለ እንዲያደርጉ ማንዴት ሰጥቷቸዋል። ምን ማለት ነው? ውክልና ወይም ስልጣን ሰጥቷቸዋል። ውክልና ወይ ስልጣን ሰጥቷቸዋል። በዚያ መሰረት በእኔ እምነት አሁንም ይሄ ድርጅት ከነበረበት ቀውስ ውስጥ ይወጣል ብዬ ገምታለሁ። በፓርቲው አጠቃላይ ልዩነቶች ላይ እናተኩር እና ፓርቲው ለሀገሪቱ ፖለቲካ ቀድሞ በነበረው ጥንካሬ ቀድሞ በነበረው ስም በአንድ ወቅት አስታውሳለሁ ዶክተር ዳኛቸው አሰፋ መሬትን ያንቀጠቀጠ ፓርቲ ነበር መያድ ሲሉ እስከ መናገር ሄደዋል እና በዛ አይነት ጥንካሬ የነበረ ተቃዋሚ ፓርቲ አሁን ግን፣ በጣም ልዩነቶቹ ከመስፋታቸው የተነሳ አብዛኛውን ጊዜ ባለፉት ዓመታት ያሳለፉት አመራሮቹም ሌሎቹም እርስ በርሳቸው ያለው ልዩነት ሲያሰፉ እርስ በርሳቸው ሲነታረኩ ነው እያሉ የሚተቹ ወገኖች አሉ። ይህንን ለማስታረቅ ይህንን ስሙን ለመቀየር ፓርቲው ምን ሊያደርግ አስበዋል? ለምሳሌ አሁን በጠቅላላ ጉባኤ ውስጥ የተወሰነ ነገር አለ ወይ? ሌላው ቀርቶ የቀድሞው ሊቀመንበር ለረጅም ዓመታት ያገለገሉት ኢንጂነር ኃይሉ ሻውልም አሁን ከፓርቲው አመራሮች ጋር ጥሩ ግንኙነት እንደሌላቸው ነው የሚነገረው እና ምንድን ነው ይህንን አንድነት ይህንን መንፈስ ለመለወጥ ወይም አሁን ያላችሁን ስም ለመቀየር ምን አይነት አቅጣጫ አስቀምጣቸዋል? በጠቅላላ ጉባኤ ተነስቶ ከሆነ ጉዳዩ ማለት ነው ነው ወይስ እንደ አጀንዳ አልተነሳም? ጥሩ ነው፣ ይሄ እንደ አጀንዳ አልተነሳም። ግን በእኔ እምነትን ያሁን ለማስቀመጥ የምፈልገው ነገር ቢኖር እነዚህ ከፓርቲው አሁን ተወግደው ውጪ ሆነው የሚከራከሩት ሰዎች ለተወሰኑ ጊዜ እኮ ለዚህ ድርጅት ከፍተኛ ከፍተኛ አስተዋጽኦ ያደረጉ ሰዎች ናቸው። እነሱ ለዚህ ድርጅት በጎ ነገር ጥሩ ነገር ተመኝተው እኛ ብቻ ነን አዋቂዎች እኛ ነን መሪዎች መሆን ያለብን ብለው እስካላሉና እንደ ሌላው በሰላማዊ መንገድ ከእኛ ጋር ለመታገል የሚፈልጉ ከሆነ እኮ ለነማሙሼትም ሆነ ለሌሎቹ በሩ ክፍት ነው። ምክንያቱም ይህንን ቤት ለመገንባት ጠንካራ ፓርቲ ለማድረግ የምንፈልግ ከሆነ ተስማምተን መስራት ይኖርብናል እንጂ እኛ አሁን ሶስት አራት ቦታ ተቆራርጠን ብንጣላ በየማስ ሚዲያው ፕሮፓጋንዳ ብነዛ ለማን ነው የሚጠቅመው? ለማን እንደሚጠቅም ግልጽ ነው፣ ለመንግስት ነው የሚጠቅመው። ዶክተር በዛብህ ደምሴ የመላ ኢትዮጵያ አንድነት ድርጅት ፕሬዝዳንት ሆኖ የተመረጡት አቶ አበባው መሀሪን በመተካት ነው። አቶ አበባው ለእጩነት የቀረቡ ቢሆንም ራሳቸውን ማግለላቸው ተገልጿል። አቶ አሰፋ ሀብተወልድ ተቀዳሚ ምክትል ፕሬዝዳንት፣ አቶ ሙልጌታ አበበ ምክትል ፕሬዝዳንት፣ አቶ አዳነ ጥላሁን ደግሞ ዋና ጸሐፊ ሆነው በዚሁ ጉባኤ ተመርጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በፌስቡክ አስተያየቶቻችሁ እየደረሱን ነው። ጋቢናዎች ይመቻችሁ። ማርያማዊት ሀብታሙ ነች። ይመችሽ ማርያማዊት። ሄሎ ጋቢና፣ ቪዮኤ ከድሬዳዋ ብሎናል ዮሐንስ ደስታ። እንዴት ነህ ዮሐንስ? ድሬዳዎች እንዴት ናችሁ? እናመሰግናለን። አስተያየቶቻችሁ ይድረሱን። ወደ ተከታዩ ዘገባችን እንለፍ። ደቡብ አፍሪካ ውስጥ የሽብር ጥቃት አደጋ ሊጣል እንደሚችል የዩናይትድ ስቴትስ እንግሊዝና አውስትራሊያ እያስጠነቀቁ ነው። ሆኖም ደቡብ አፍሪካውያን እንዳይደናገጡ መንግስቱ እየመከረ ነው። አኒታ ፓውል ከጆሐንስበርግ የላከችው ዘገባ ለሰለሞን አባታ ያቀርበዋል አሁን ለጊዜው የደቡብ አፍሪቃ ዐይኖችና ቀልብ ረፍት ከማጣታቸውና ውዥንብር ከመብዛቱ በስተቀር የተሰማ ኮሽታ የለም፣ ምንም የለም። ጆበርግ የሚገኘው የአሜሪካ ኤምባሲ ከትናንት በስቲያ ቅዳሜ ድንገት አንድ መግለጫ አወጣና እስላማዊ መንግሥት ቡድን በደቡብ አፍሪቃ የገበያ ማዕከላት ላይ አደጋ ሊጥል እንደሚችል ተናገረ። ትናንት ሰኞ ደግሞ እንግሊዝና አውስትራሊያ ማስጠንቀቂያውን አጠናከሩ። የአሜሪካ ኤምባሲ ስጋቱን ተለይቶ የታወቀና ከተአማኒ ምንጭ የተገኘ እንደሆነ አስታውቋል። ያ ምንጭ ማን ወይም ምን እንደሆነ ግን አንዳቸውም ፍንጭ አልሰጡም። የዛሬ ሰባትና ስምንት ወር አካባቢም ለነገሩ ዩናይትድ ስቴትስ ተመሳሳይ ማስጠንቀቂያ አሰምታ ነበረ። የሰሞኑን ስጋት በተመለከተ የደቡብ አፍሪቃ መንግሥት እምብዛም የተጨነቀ አይመስልም። ከአሜሪካው የማንቂያ ጥሪ ከሁለት ቀናት በኋላ የደህንነት ሚኒስትሩ ብቅ ብለው ተረጋጉ ብለዋል። ሚኒስትሩ ዴቪድ ማክሎቦ በዚሁ መልእክታቸው ጠንካራና የተረጋጋን ዲሞክራሲያዊ ሀገር ሆነን እንቀጥላለን። ማስጠንቀቂያው የደቀነብን አንዳችም አጣዳፊ አደጋ የለም ብለዋል። ለነገሩ ደቡብ አፍሪቃ የሽብር ፈጠራ ቀዳሚ ኢላማ አይደለችም ሲሉ የሽብር ጉዳዮች ተንታኟ ያስሚን ኦፐርማን የሚኒስትሩን መልእክት አጠናክረዋል። እስላማዊ መንግስት ወይም ሌላ ማንም ጽንፈኛ ቡድን ደቡብ አፍሪካ ውስጥ ሰው በሚበዛባቸው ወይም ጎብኚዎች በሚያዘወትሯቸው ስፍራዎች ላይ አደጋ እንደሚጥል የሚያረጋግጥ አንዳችም ተጨባጭ ማስረጃ የለም። ስለዚህ የስጋቱ መጠን ትንሽ ነው። የአልቃይዳ ግብረ አበር የሆኑ ቡድኖች ከዚህ ቀደም በሚቃወሟቸው የአፍሪቃ መንግስታት ላይ አደጋዎችን ጥለው ያውቃሉ። አይቮሪ ኮስትን፣ ኬንያን፣ ዩጋንዳን ለዋቢ ይጠቅሷል። የናይጄሪያው ቦኮ ሐራም የእስላማዊ መንግሥት ቡድን ጉዳይ አስፈጻሚ መሆኑን እያወጀ በራሷ በናይጄሪያና በጎረቤት ሀገሮች ላይ የመረሩ መከራዎችን ሲያደርስ ቆይቷል፣ እያደረሰም ነው። ደቡብ አፍሪቃ ግን እኮ ከእነዚያ የግብ ግብና የግርግር መንደሮችና ግንባሮች የራቀች ሀገር ነች ብለው የጸጥታ ሚኒስቴሩ መስሪያ ቤት ቃል አቀባይ ብራያን ዱቤ ማስጠንቀቂያዎቹን አጣጥለዋል። በዚያ ላይ ደቡብ አፍሪካ በጽንፈኞቹ የሁከት ቡድኖች ላይ የሚካሄደው ውጊያ ዋና ተዋናይ አይደለችም። ደቡብ አፍሪካ በዓለም ዙሪያ ያሉ ግጭቶች ሁሉ በድርድርና በሰላማዊ መንገድ እንዲፈቱ የሚሟገት የውጭ ፖሊሲ ያላት አገር እንደሆነች ነው የምናምነው። በዚህ አቋማችን ምክንያትም ደቡብ አፍሪካ የአንዳንድ ጽንፈኛ ቡድኖች ኢላማ አትሆንም የሚል እምነት አለን። ይሁን እንጂ ይላሉ። በሌላ በኩል የሽብር ምርምርና ትንታኔ ኅብረት ዳይሬክተሯ ጃስሚን ኦፐርማን ደቡብ አፍሪካ ነፃና ንጹሕ ነች ማለት አይደለም። ከሃያ እስከ ሰማንያ የሚሆኑ ደቡብ አፍሪካውያን ለእስላማዊ መንግሥት ቡድን መግባታቸውን እንደሚሰሙ የሚጠቁሙት ኦፐርማን ብዙዎቹ ቡድኑን የተቀላቀሉት በተዋጊነት ሳይሆን አስተማሪና አስተዳዳሪ እየሆኑ መሆኑን ገልጸዋል። እርሳቸው ያሏቸው ግንኙነቶች ደቡብ አፍሪካ ውስጥ የእስላማዊ መንግሥት ሕዋሶች ስለ መቋቋማቸውም ይሆን የሽብር ጥቃት እየተቀነባበረ ስለ መሆኑ የሚያውቁት ነገር እንደሌለ አመልክተዋል። ይሁን እንጂ የዓለም ሃያላኑ ድቆሳና እርግጫ ሲበዛበት ቡድኑ ፊቱን ወደ እንዲህ ዐይነቱ ጥቃት ሊያዞር እንደሚችል ያላቸውን ግምት ተናግረዋል። የጸጥታ ባለሥልጣናቱ ከስለላ ተቋማት ጋር በተከታታይ መረጃ እንደሚለዋወጡና ሁኔታዎችን በግልጽ እንደሚከታተሉ የጸጥታ ሚኒስቴሩ ቃል አቀባይ ዱቤ አመልክተዋል። በሌላ በኩል ደግሞ የደቡብ አፍሪካውን የጥቃት ማስጠንቀቂያ ያወጡት ሦስቱም አገሮች አሜሪካም፣ አውስትራሊያም፣ እንግሊዝም አንዳቸውም ዜጎቻቸው ወደ ደቡብ አፍሪካ እንዳይሄዱ የሚያሳስብ ማስታወቂያ አላወጡም። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። በፌስቡክ አትቪ አማሪክ ላይ በትዊተርም እንደዚሁ አትቪ አማሪክ ላይ አስተያየቶቻቸውን አድርሱን። ስናስተናግዳቸው ያመሸኑ ሄኖክ ሰማግዜርና እኔም መስታወት አድራጋውንን እንግዲህ ጉዟቸው የሰመረ ይሆን እያልን እንሰናበታለን። መልካም